ጤና ይስጥልኝ አድማጮች፣ ኢትዮጵያውያን አትሌቶች በሮተርዳም ማራቶን ኔዘርላንድ ውስጥ ድል ተቀዳጅቷል። በቤጂንግ ግማሽ ማራቶን የኢትዮጵያና የኬንያ አትሌቶች ቻይናዊው ሯጭ ቀድሞ እንዲገባ ሩጫው ሆን ተብሎ ዝግ ማለቱ መነጋገሪያ ሆኗል። ቻይናዊው ሲያሸንፍ በተንቀሳቃሽ ምስል ያዩ አንዳንድ ተመልካቾች አሳፋሪ ውጤት ብሏል። በጉዳዩ ላይ ምርመራ ተጀምሯል። በጀርመን ቡንደስሊጋ ታሪክ ከ120 ዓመታት በኋላ ባየር ሌቨርኩሰን ለመጀመሪያ ጊዜ ዋንጫ በማንሳት ታሪክ ጽፏል። ባየር ሌቨርኩሰን አምስት ጨዋታዎች እየቀረው በአምስት ለዜሮ ለዋንጫ ድል መብቃቱ ያስፈነጥዛቸው ደጋፊዎች ወደ ስታዲየሙ ተመው ገብቷል። በእንግሊዝ ፕሪምየር ሊግ ሊቨርፑልና አርሰናል በገዛ ሜዳቸው ተሸንፈው የዋንጫ ግስጋሴያቸውን ገቷል። ሽንፈታቸው ሉቶን ታውንን ድባቅ ለመታው ማንቸስተር ሲቲ መልካም አጋጣሚ ሆኗል። ተጨማሪ ይኖረናል። አብራችን ቆዩ። በቅድሚያም አትሌቲክስ፣ ኔዘርላንድ ውስጥ ትናንት በተከናወነው የሮተርዳም ማራቶን ኢትዮጵያዊቱ አትሌት አሸቴ በከሬ አንደኛ በመውጣት ለድል በክታለች። አሸቴ አሸነፈችው 2 ሰዓት 19 ደቂቃ ከ30 ሰከንድ በመሮጥ ነው። በወንዶች ተመሳሳይ ፉክክር ኢትዮጵያዊው አትሌት አምዶ ወርቅ ዋለልኝ ሁለት ሰዓት ከአራት ደቂቃ ከ50 ሰከንድ በመሮጥ ሁለተኛ ደረጃ አግኝቷል። በዚህ ውድድር ያሸነፈው የኔዘርላንዱ ሯጭ ትውልደ ሶማሊያዊው አብዲ ናጌ ነው። ሌላኛው ኢትዮጵያዊ አትሌት ብርሃኑ ለገሰ የሶስተኛ ደረጃ አግኝቷል። በሴቶች ተመሳሳይ የሮተርዳም ማራቶን ፉክክር ኬንያውያት አትሌቶች ቪዮላ ኪቢዮት ና ሲሌ ቼፕዮጎ ካፕቲች አሸቴን ተከትለው ሁለተኛና ሶስተኛ ደረጃ አግኝቷል። ትናንት ቻይና ውስጥ በተከናወነው የቤጂንግ ግማሽ ማራቶን የሩጫ ፉክክር ፍጻሜ ወቅት እጅግ ግራ አጋቢ ክስተት ተስተውሏል። በውድድሩ ኬንያውያንና ኢትዮጵያዊ አትሌቶች ፍጥነታቸውን ቀንሰው ቻይናዊው ሯጭ ወደፊት እንዲያልፍ በእጃቸው ሲያመለክቱ ታይቷል። ይህን ድርጊት የሚያሳየው ቪዲዮ በቻይና የማህበራዊ መገናኛ አውታር ዌቦ በስፋት ተሰራጭቷል። አፍሪቃውያኑ አትሌቶች ሆም ብለው ቻይናዊው እንዲያሸንፍ አስችለዋልም ተብሏል። በቤጂንግ ግማሽ ማራቶን ቻይናዊው አትሌት ሄ ኤጂ ውድድሩን ያጠናቀቀው አንድ ሰዓት ከ3 ደቂቃ ከ44 ሰከንድ በመሮጥ ነው። ከኢትዮጵያዊው አትሌት ደጀኔ ኃይሉ ቢቂላ እንዲሁም ከኬንያውያኑ ሮበርት ኬተር እና ዊሊ ምኛኛትም በአንድ ሰከንድ ቀድሞ አንደኛ ወጥቷል። አራቱ አትሌቶች ከ21 ኪሎ ሜትር በላይ በጋራ እጅብ ብለው ሲሮጡ እንደነበር ተዘግቧል። አንድ ከቤጂንግ ስፖርት ጽፈት ቤት ስማቸውን መግለጽ ያልፈለጉ ሰው ምርመራ እያደረግን ነው ብሏል። የምርመራ ውጤቱንም ለሕዝብ ይፋ እንደሚያደርጉ ለፈረንሳይ ዜና አገልግሎት ኤኤፍፒ ተናግሯል። የውድድሩ አዘጋጆች የቤጂንግ ስፖርት ውድድሮች አስተዳደርና ዓለም አቀፍ የልውውጥ ማዕከልም ምርመራ መጀመሩን ይፋ አድርጓል። በቻይና የማህበራዊ መገናኛ አውታር ዌቦ ላይ አፍሪቃውያኑ አትሌቶች ዝግ ካሉ በኋላ ቻይናዊው ሲያሸንፍ በተንቀሳቃሽ ምስል ያዩ አንዳንድ ተመልካቾች አሳፋሪ ውጤት ብሏል። ወትሮ በርካታ የድል ውጤቶችን በማህበራዊ መገናኛ አውታሩ ላይ ለተመልካቾች ይፋ የሚያደርገው የኢትዮጵያ አትሌቲክስ ፌዴሬሽን ስለ ቻይናው አሳፋሪ ክስተት በገጹ ላይ ይህ ዘገባ እስከተጠናቀረበት ጊዜ ድረስ የጻፈው ነገር የለም። ቡንደስሊጋ የባየር ሌቨርኩሰን ተጫዋቾች ዘንድሮ ውብ ጫዋታዎችን በማሳየትና በርካታ ግቦች እንዳይቆጠርባቸው በማድረግ በብርቱ ታግሏል። የትግላቸው ፍሬም በቡንደስሊጋው ተፎካካሪ ብቻ በሚል የሚቀለድባቸውን አስቀርቶ ከተፎካካሪነትም አሸናፊ መሆናቸውን አስመስክሯል። እዚህ ድንቅ ታሪክ ዋነኛ ጸሐፊ ደግሞ ስፔናዊው አሰልጣኝ ሻቢያ አሎንሶ ነው። ለባየር ሌቨርኩሰን ከአንድ ክፍለ ዘመን በላይ የማይሆን የመሰለውን እውን አድርጓል። እሁድ እለት ባየር ሌቨርኩሰን ማሸነፉ አሊያም አንድ ቀን ቀደም ብሎ የባየር ሚንሽን መሸነፍ የዘመናት ታሪክ የሚቀይር ክስተት መሆኑ የማያጠራጥር ነበር። ቅዳሜ እለት ባየር ሚንሽን ኮሎኝን ሁለት ለዜሮ በማሸነፉ የባየር ሌቨርኩሰን አምስት ጨዋታ እየቀረው ዋንጫ ማንሳት የሚወሰነው በነጋታው እሁድ ነበር። ትናንት የሻቪያ አሎንሶ ልጆች እንደ ተርብ እየተወረወሩ ታሪክ ጽፏል። ተጋጣሚያቸው ቬርደር ብሬመንን አምስት ለዜሮ አደማይተው ዋንጫውን በታሪካቸው ለመጀመሪያ ጊዜ እጃቸው አስገብቷል። አሰልጣኝ ሻቪያ አሎንሶ ባየር ሌቨርኩሰን በዘንድሮ ውድድር ለረዥም ጊዜያት እንዳይሸነፍ አስችሏል። በእግር ኳስ ቡድኑ የ120 ዓመታት ታሪክ የመጀመሪያ የሆነው የቡንደስሊጋ ድል የባየር ሌቨርኩሰን ደጋፊዎችን አስፈንጥዟል። አሰልጣኝ ሻቪ አሎንሶንም እንደዛው ባሁም ቪያን ያገኘነውን ድል ትርጉም ለማወቅና ለማጣጣም ምናልባት ተጨማሪ ጊዜ ያስፈልገናል። በቡንደስሊጋው አሸናፊ መሆን በራሱ ከባድ ነው፣ ግን ደግሞ በዚህ አይነት ጨዋታችን ማሸነፋችን ልዩ ነው። ያንን ማጣጣም አለብን። ለእኛ እጅግ ለየት ያለ ዓመት ስለሆነም ልንገመግመው ይገባል። ደስታችንን ገና የምናጣጥምበት ቅጽበት ነው። አሁን የባየር ሌቨርኩሰን የእግር ኳስ ዳይሬክተር ሲሞን ሮልፍስ በበኩላቸው ለቡድናቸው ታላቅ ስኬት የቡድን ስራ ወሳኝ እንደነበር ጠቅሷል። የቡድኑ መንፈስና በአጠቃላይ የልጆቹ ብቃት ልዩ ነው፣ እጅግ በጣም የሚያኮራ ለባየር ሌቨርኩሰን አስደማሚ ድል አምስት አፍሪቃዊ ተጫዋቾች ሚናቸው ላቅ ያለ ነበር። ናይጄሪያውያኑ አጥቂ ቪክቶር ቦኒፌስና አማካዩ ናታንቴላ፣ የሞሮኮ አጥቂ አሚኔ አድሊ፣ የአይቮሪኮስ ተከላካይ ኦዲሎን ኮስዎኑና የቡርኪና ፋሶ ሌላኛው ተከላካይ ኤድሞን ታፕሶባ በባየር ሌቨርኩሰን የ120 ዓመታት ጉዞ ላይ አዲስ ታሪክ አስመዝግበዋል። Primer በእንግሊዝ ፕሪምየር ሊግ በሳምንቱ መጨረሻ ላይ እንደ አርሰናል እና ሊቨርፑል ደጋፊዎች የተበሳጨ የለም። በሰባ ነጥቡ በሁለቱ ቡድኖች በአንድ ነጥብ ተበልጦ ሶስተኛ የነበረው ማንቸስተር ሲቲ ደጋፊዎች ደግሞ ቦርቀዋል። ዘንድሮ የፕሪምየር ሊጉ ዋንጫን ለማንሳት በሚደረገው የሶስቱ ቡድኖች ፉክክር ማንቸስተር ሲቲ ቅዳሜ ዕለት በለስ ቀንቶታል። ተጋጣሚው ሉቶን ታውንን አምስት ለአንድ ድባቅ መትቷል። በዚህ ጨዋታ እርሊንግ ሃላንድ አንድ ተጨማሪ ግብ ማስቆጠር ዘንድሮም የኮክ መርከብ ግባግቢነቱን ስፍራ አስጠብቆ ለመዝለቅ የቆረጠ መስሏል። ሀያ ኳሶችን ከመረብ በማሳረፍ ኤርሊንግ ሆላንድ በኮከብ ግባግቢነት መሪነቱን አስጠብቋል። ትናንት በነበረው የአርሰናልና ስቶን ቪላ ግጥሚያ አርሰናል በሜዳው ኤሚሬትስ ስታዲየም ተሸንፏል። በዚህ ግጥሚያ ሁለተኛውን ግብ ያስቆጠረው ኦሊ ዋትኪንስ ከኤርሊንግ ሆላንድ በአንድ ግብ ብቻ ይበለጣል። 17 ግቦችን በማስቆጠር ሶስት ተጫዋቾች በሶስተኛ ደረጃ ላይ ይገኛሉ። የኒውካስሉ አሌክሳንደር ሪሳቅ፣ የበርመሱ ዶሚኒክ ሶላንኬ እንዲሁም የሊቨርፑሉ ሞሐመድ ሳላ 17 ግቦች አላቸው። ሊቨርፑል እንደ አርሰናል ሁሉ ትናንት በገዛ ሜዳው አንፊልድ ውስጥ በክሪስታል ፓላስ የአንድ ለዜሮ ሽንፈትን አስተናግዶ ደጋፊዎቹን ኩም አድርጓል። በሳምንቱ መጨረሻ ውጤቶች መሰረትን ማንቸስተር ሲቲ የፕሪሚየር ሊጉን በ73 ነጥብ ይመራል። አርሰናልና ሊቨርፑል በ71 ነጥብ ግን ደግሞ በግብ ክፍያ ልዩነት ሁለተኛና ሶስተኛ ናቸው። አርሰናልን ጉድ ያደረገው አስቶን ቪላ በአራተኛ ደረጃ 63 ነጥብ ይዞ የሻምፒዮንስ ሊግ ተሳታፊነቱን ለጊዜው አስረግጧል። የዋንጫ ባለቤቱም ሆነ የሻምፒዮንስ ሊግ አራት ተሳታፊዎች ማንነት ከስድስት ጨዋታዎች በኋላ ይለያል። ዛሬ ማታ ቸልሲ ከኤቨርተን ጋር ይጋጥማል። 44 ነጥብ ይዞ ዘጠነኛ ደረጃ ላይ ይገኛል። የተጫዋቾችና የአሰልጣኞች ዝውውር የቀድሞ የባየር ሚንሽን የሞናኮና የቮልስቡርግ አሰልጣኝ ኒኮ ኮቫች ምናልባትም ተሰናባቹ የሊቨርፑል አሰልጣኝ ኤርገን ክሎፕን ሊተኩ ይችላል ሲል ሜይል የተሰኘው ጋዜጣ ዘግቧል። በተያያዘ ዜና ሊቨርፑል እንግሊዛዊው የክንፍ ተጫዋች ማርኩስ ኤድዋርድሰን በ30 ሚሊዮን ፓውንድ ሊያስመጣ እንደሆነም ተዘግቧል። የ25 ዓመቱ ማርኩስ የሚጫወተው ለፖርቱጋሉ ስፖርቲንግ ሊዝቦን ነው። የፈረንሳዩ ፓሪሳን ዣሞ ማርኩስ ራሽፎርድን ለመውሰድ ፍላጎት እንደሌለው በመግለጡ በማንቸስተር ዩናይትድ ይቆያል ሲል ሰን ጋዜጣ ዘግቧል። ቼልሲ ኔዘርላንዳዊው አማካይ ቶይን ኮፕ ማይነርስን ለማስመጣት አታላንታ ሊቨርፑልን ባሸነፈበት ጨዋታ ገምጋሚዎቹን ልኮ እንደነበር ደግሞ ስፖርት ሚዲያ ሴት በጣሊያንኛ አትቷል። ባየር ሚንሽን ተሰናባቹ አሰልጣኝ ቶማስ ቶሄልን ለመተካት ፍላጎቱ ካለው ሲል ዚነዲን ዚዳንን ማነጋገሩ ተዘግቧል። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽነኝ አስተያየት ጥቆማችሁ ያለን መልካም ጊዜ ጤና ይስጥልኝ።